ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣዩ ቅንብር እናልፋለን። ውይይት በተለያየ ጊዜና ቦታ ለማኅበረሰብ ባበረከቱት የላቀ አስተዋጽኦ ለዕውቅና ስለበቁ ሰዎችና ሥራዎቻቸው የተያዘ ወግ ነው። ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምሕፃረ ቃል ሲድ በመባል የሚታወቀውንና በዚህ በዩናይትድ ስቴትስ የሚገኘውን የኢትዮጵያውያን የሽልማት ድርጅትን የዘንድሮ ተሸላሚዎች በጊዜው ያስተዋወቅንባቸው ዘገባዎችን አሰምተን ስለ ዕውቅናው ፋይዳዎችና ስለ ነገው ተሸላሚዎችም ጭምር ልናወጋ ቀጠሮ ሰጥተን ነበር። የተለያየ ነው። ሰፋ ላለው ቀጣዩ ውይይት ከተሸላሚዎቹ ሁለቱንና ከአዘጋጆቹ ሁለቱን ጋብዘናል። የፕሮግራሙ አዘጋጅና አሉላ ከበደ ነው አራቱን እንግዶች ያወያየው። እነሆ አድማጮች። በቅድሚያ ትውውቁን ላስቀድም። መላኩ ላቀው እባላለሁ። የምኖረው ኒውጀርሲ ነው። በኒውጀርሲ ስቴት ዩኒቨርሲቲ ውስጥ የኤኮኖሚክስ መምህር ነኝ። አክሊሉ ደምስ ይባላለሁ። የምኖረው ኦሃዮ ነው። ዩናይትድ ቴክኖሎጂስ ነው ምሰራው። የፊድ ዋና ጸሐፊ ነኝ። መንገሻ ሲዩ አስራ አምስት መቶ አስራ አምስት ፈርን ስትሪት ነው የምኖረው። ለዚህ ለተቀደሰ ስብሰባ በመድረሴ ቮይስ ኦፍ አሜሪካን አመሰግናለሁ። ታምራ አድማጮች፣ ሶስቱ እንግዶችን ተከትላ በመጨረሻው ራሷን ያስተዋወቀችን በትምህርትና በተለያዩ ክንውኖቻቸው የላቀ ውጤት ካስመዘገቡና በዘንድሮም የማህበረ ግዩራን ዘር ኢትዮጵያ ሽልማት ድርጅት ለከፍተኛ ዕውቅና ከበቁ ተማሪዎች አንዷ የሆነችው የአሌግዛንድሪያ ቨርጂኒያው የቢሾፕ ኤርተን ሁለተኛ ደረጃ ትምህርት ቤት የክብር ተመራቂ በእውቁ የዱክ ዩኒቨርሲቲ የከፍተኛ ትምህርቷን ለመከላከል የሚያስችላትን የሁለት መቶ ሃያ አምስት ሺህ ዶላር ተሸላሚ የሆነችው ታምራ ንባቡ ናት። አድማጮች አሁን በቀጥታ ወደ ውይይቱ እንዝለቀ። ከዘንድሮ የሲድ ተሸላሚዎች አንዷ የሆኑትን በሳይንስና ምርምር ስራቸው ዓለም አቀፍ እውቅና የተጎናጸፉት በእውቁ የማሳቹሴትስ ቴክኖሎጂ ጥናት ተቋም ኤም አይቲ መምህሯን ፕሮፌሰር ሶስና ጌታቸውንና ሌላውን የቀድሞ የዚሁ ድርጅት ተሸላሚ የነበሩትን አባታቸው ፕሮፌሰር ጌታቸው ኃይል ካደረግነው ቃለ ምልልስ ጨምሮ በጊዜው የተለያዩ ዘገባዎችን አቅርበናል። በምሽቱም ዋናውን ውይይት ነው የምናካሄደው። ከሲድ ኃላፊዎች ልጀምር። የድርጅቱ ሊቀመንበር ፕሮፌሰር መላኩ ከርሶ ልነሳ። በአዋቂዎቹም በወጣቶቹም ዘርፍ የዘንድሮ ተሸላሚዎችን ማንነት ለምንና እንዴትስ ለዚህ ክብር እንደበቁ ጨምረው ባጭሩ ያስተዋውቁ ነው። እሺ እንግዲህ በወጣቶቹ በኩል የነበሩት ልጆች አንዷ ያው ታምራ ንባቡ ነች። እና ደግሞ ዳንኤል ሽፈራው፣ ቅድስት ንጉሴ ቴዎድሮስ ተስፋዬ እና ሚካኤል ኃይለማርያም ነበሩ። እነኚህ ልጆች በትምህርታቸው በጣም የላቁ ከፍተኛ አድናቆትን በትምህርት ቤታቸው ያተረፉ በእኛ ሕብረተሰብ ብቻ ሳይሆን ባሉበትም በሚኖሩበት አካባቢ የሰሩት ስራ ጎልቶ የሚታይ በመሆኑ ለሌሎችም ወጣት ልጆች ምሳሌ መሆናቸውን በመገንዘብ እንድናከብራቸው ወስነን አክብረናል። በአዋቂዎቹ በኩል ደግሞ ያው ልዑል ራስ መንገሻ ስዩም ከእኛም ጋር ዛሬ ይገኛሉ ለዚህ ውይይት ልጅ ሀብተስላሴ ስላሴ የታፈሰ ወይዘሮ መቅደስ ዘለለው ፕሮፌሰር ሶስና ሀይሌ ሲሆኑ ሙታንን በማስታወስ ደግሞ ኮንግሬስማን ዶናልድ ፔንን ሲኒየር አክብረናል እንግዲህ ሁሉም በወጣቱም በኩል በአዋቂዎቹም በኩል የተለያዩ አስተዋጽኦ የተለያዩ ጎልቶ የሚታይ ውጤት ያሳዩ ሰዎች በመሆናቸው ነው ያከበር ናቸው። ለሉል ራስ መንገሻ ስዩም እንደው በቀላሉ ተነግሮ የሚያልቅ ነገር አይደለም። በሁሉም አቅጣጫ የተሰማሩ ታላቅ የሕብረተሰባችን አዛውንት ናቸው። በልማት በኩል በአስተዳደር ከዛም አልፎ ደግሞ በዲፕሎማቲክ ኤሪያ ሀገራችንን ለማስተዋወቅ ከሌላው ዓለም እና ደግሞ እድገትን እና ልማትን በቱሪስት በኩል ሀገራችን ተፈጥሮ ለማስተዋወቅ አስተዋጽኦ አድርገዋል በተለይ መንገድን ስራ በሚጠይቅ አዳዲስ ዘመናዊ ነገሮችን ለገበሬዎች እንዲሁም ደግሞ ለነዋሪዎች ለማስተዋወቅ ብዙ መንገድ ስራዎች ላይ ተካፋይ ሆነዋል። የአየር መንገዳችንም ሲጀመር ከፍተኛ ጥረት ካሳዩት አሁን የደረሰበት ደረጃ እንዲደርስ አስተዋጽኦ ካደረጉ ሰዎች አንዱ ናቸው እና በርከት ያለ ነው። የእሳቸውም በእውነቱ በሶስት ገጽ ሙሉ የተጻፈ ስለሆነ ሙሉ አካተት አይቻልም። ልጅ ሀብተ ስላሴ ታፈሰም እንዲሁ ራሳቸውን የቻለ ትልቅ አስተዋጽኦ ያላቸው ሰው ናቸው። ጥሩ ጥሩ ነገር መፍጠር የሚችሉ አገርንም ደግሞ በቱሪስት ደረጃ ያስተዋወቁ ልዩ ልዩ አዳዲስ ነገሮች አገራችን በዛ ስበብ እንዲታወቅ የጣሩና የለፉ ሰው ናቸው። ሀገራችንንም ዘላንድ ኦፍ ተርቲመንዝ ኦፍ ሰንሻይን ብለው ይህንን መርሆ ለዓለም አስተዋውቀው ቱሪስቶች ኢትዮጵያን በደንብ እንዲያውቁና ከኢትዮጵያም እንዲማሩ ያደረጉ ሰው ናቸው። ፕሮፌሰር መላኩ በያዙት ይቀጥሉና የተቀሩትን ተሸላሚዎቻችሁንም እንዲሁ ያስተዋውቁን እስኪ። በኢትዮጵያ በልዩ ልዩ የበጎ አድራጎት ስራዎች የተሰማሩትንና ሌሎችንም እንዲሁ ባጫጭሩ ያስተዋውቁን እሺ። ወይዘሮ መቅደስ ዘለለው ያው በበጎ አድራጎት ስራ የተሰማሩ ዋናው የድርጅታቸው አላማዎች የህጻናትን አቅም በመገንባት የደካማ ቤተሰብ ገቢ እንዲጨምር ማድረግ፣ ነጻ ትምህርት እድልን በማስገኘት ህጻናትን፣ ቤተሰብን መደገፍ፣ የጾታ ጥቃት የደረሰባቸውን ህጻናት፣ ቤተሰቦቻቸውን፣ ሴቶችንም እየሰበሰቡ ተምረው ራሳቸውን ችለው እንዲያስተዳድሩ የሚለፉ ሰው ናቸው። በአሁኑ ጊዜ ከ አስር ሺህ በላይ የሚሆኑ ሰዎችን ይረዳሉ። በተለያዩ ክፍላተ ሀገር የእሳቸው ድርጅት አለ። የተቀናጀ የቤተሰብ አገልግሎት ድርጅት ነው የሚባለው። በማይጨው በወልደያ በአዲስ አበባ በሌላም ክፍላት ሀገሮች ስራ እያካሄዱ ነው። በጣም የሚደነቁ ሴት ናቸው። በእውነቱ በእንዲህ አይነት ስራ ላይ ልክ እንደ መንግስት ማለት ነው። አስር ሺህ ሰዎችን የሚያስፈልገውን ሁሉ ለማቃና መሞከር ትልቅ ነገር ነው። ፕሮፌሰር ሶስናን ከዚህ ቀደም ከአባቷ ጋር ስላስተዋወቃቸው አስፈላጊ መስሉ አይታየኝም። ኮንግሬስማኑ ዶናልድ ፔን፣ ሟቹ በጣም ተደናቂ ሰው ነው። እኔ ኒውጀርሲ ነው የምኖረው። የመጀመሪያው ጥቁር አሜሪካዊ ኮንግሬስማን ከኒው ጀርሲ የተመረጠ እዛ በላይ አልፎ ደግሞ አፍሪካን እንደ ዋና ጉዳዩ አድርጎ የያዘው ስለነበረ በሁማን ራይትስ በእድገት ላይ በኤች አይ ቪ ኤድስ በዲሞክራሲ ላይ ሁልጊዜ ታታሪ፣ ታታሪና ብዙ ለህዝባችን ተከራካሪ የነበረ ሰው ነው። እና ህዝቡ እንዲያቀው የሰራውንም ስራ እንዲገነዘበው እና ልጁ መታዛ ያለውን ሽልማት እንድትቀበል አድርገናል። ደግሞ ተናጋሪ ሆነው የመጡት ከኮንግሬስ ሰዎች እንዲታወቅ ብዙ ጥረት አድርገዋል እና እነኚህ ነበሩ እንግዲህ እንግዶቻችን። ወጣቶቹም በዋቂዎች በጣም አመሰግናለሁ። ፕሮፌሰር መላኩ በሰፊው ዝርዝር አድርገው የዘንድሮ ተሸላሚዎቻችሁ ወይም ለውቅና የበቁ ምርጦቻችሁን ማንነትና ስራዎቻቸውን አስተዋውቀውልናል። በመጨረሻ ያነሷቸው ከህይወት በኋላ ለክብር የበቁት የዩናይት ስቴትስ ምክር ቤት አባል ዶናልድ ፔን በምክር ቤቱ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበርም ሆነ የሰሩ በኢትዮጵያና በተለያዩ የአፍሪካ ሀገሮች ጉዳይ በሰፊው የሰሩ መሆናቸው ይታወቃል። አንዱን ስራቸውን ለማስታወስ ያህል ነው። አቶ አክሊሉ ደምሴ የድርጅቱ ዋና ጸሐፊ፣ እርሶስ በፕሮፌሰር መላኩ ከተዘረዘረው በተጨማሪ የሚያነሷቸው ነጥቦች ይኖሩ ይሆን? ሌላ ጥያቄ ከማስከተሌ በፊት ዶክተር መላኩ በደንብ ጠቅሶታል። ልዑል ራስ መንገሻ እንደተባለው ሁሉ ከሺ ዘጠኝ መቶ ሰላሳ ሺህ ዘጠኝ መቶ ስልሳ ሰባት ድረስ በቲምቤን በትግራይ በጎንደር በአምቦ በአሩሲ በሲዳሞ አገረ ገዥ በመሆን በልዩ ልዩ መስክ ሀገራችንን አገልግለዋል። ግን ከተነገረላቸው አንድ ሁለት ሶስት ነገሮች ያልተነገሩ አንድ የሰሩት ህዝባቸው መካከል ላይታወቅ ይችላል ብዬ ነው ከኬንያ ጋር የነበረውን የወሰን ግጭት ስምምነት አፈራረሙ እሳቸው ናቸው። ብዙ ትግል ታግለዋል። ያንን በማድረግ ደግሞ ሌላው ደስ የሚለው ምንድን ነው? ከኢትዮጵያና በፈረንሳይ በኩል በነበረው ሀዲድ ኮንትራት አምስተኛው ዓመት ሲከበር ለፈረንሳይ መንግስት በሉ እንግዲህ እኛ የተማሩ ልጆች የራሳችን ልጆች አሉና ማኔጅመንቱን፣ አስተዳደሩን ኢትዮጵያ መውሰድ አለባት በማለት ወደ ኢትዮጵያ እንዲመለስ አድርገዋል። እና ካደረጓቸው ብዙ ብዙ ነገሮች በላይ እነዚህም ጠቀሱ፣ ደስ ለኝ። መልካም። አሁን በተገለጹት ከፍተኛ ስራዎቻቸው በአዋቂዎቹ ዘርፍ ለእውቅና ከበቁት አራቱ ተሸላሚዎች በዚህ ውይይት ለመሳተፍ በመሀከላችን ወደሚገኙት ልዑል ራስ መንገሻ ስዩም ራሳቸው ልለፍ። ልዑል ራስ መንገሻ እንዲህ አለው፣ የእውቅና ወይም አክብሮት ከገዛ ማህበረሰብ ሲመጣ የሚያሳድረውን ስሜት ለመመልከት እንሞክራለን። እንዲህ ባለው ዝግጅትና ምን ተሰማዎት? ማህበረ ግይሯን ዘረ ኢትዮጵያ ምናልባት ከዚህ ቀደም መኖር አለመኖሩን ያውቁም እንደሆነ እርግጠኛ አይደለሁም። በዕድሜ ህይወት ስራዎች ያበረከቷቸው አስተዋጽዎች ክብር ይገባቸዋል የሚለውን ዜና ሲያበስሮት ምን ተሰማዎት? እንዴትስ ገለጹት? እግዚአብሔር ይስጥልኝ። መጀመሪያ ነገር ይህንን ለማስተዋወቅ ያዘጋጁልን የአሜሪካን ድምፅ ቮይስ ኦፍ አሜሪካ ምስጋና ካቀረብኩ በኋላ ፕሮፌሰር መልአኩም በሰፊው ዘርዝረው እንደተናገሩ ሁሉ ኢንጂነር አክሊሉም ለሰሩት ሀሳብ ምስጋና አቅርብና እኔም ያኔ በተጠየቅኩበት ጊዜ የሰጠሁት ሀሳብ ያለው ምርጥ ሲል ማለት ምርጥ ዘር ማለት እኮ ቀላል ነገር አይደለም። መጀመሪያም ነገር ራሱ መሰጠቱ ለእንደዚህ ያለ ፍሬ እንዲደርስ እግዚአብሔር ዘመንም ሰጥቶ ለሀያ አንድ አመት በሚከበርበት ጊዜ አብሮ ለዚያ በዓል ደግሞ ያለፈውን አገልግሎቴን በመጥቀስ ለተነገረው ነገር እና ለተደረገልኝ ክብር በጣም ከፍተኛ ድምፅ ሲሰጠኝ ይሄ ዘረ ኢትዮጵያ ብሎ የሚለው ነው። እውነቱንም የተሰማኝ ምክንያቱም ከዚያ ብቻ ፍጡር በመሆናችን ብዙ ራሱንም የሚያስተዋውቅ የሌላውን ታሪክ ተረድቶት እሱም ራሱ ያንኑ መሰል እንዲሰራ ለወደፊቱ ትውልድ ሊያገለግል ይችላል ብሎ በነ ፕሮፌሰር መላኩም አሁን የተዘጋጀው በእውነቱ ሁናቴ በጣም ነው ደስታ የተሰማ ለሀገር ማገልገል መቼም በገርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ሰራተኞች በነበርንበት ጊዜ ወደ ህዝቡ አገልግሎት በምንላክበት ጊዜ የመጀመሪያው ተግባራችን ህዝቡ ሊጠቀምበት የሚችልበትን ለህዝቡ ቀሪ ነገር ቅርስ ሊሆን የሚችለውን አስቀድመን እንድንሰራ ቃል የገባንበት አገልግሎት ነበረ። እግዚአብሔርም ፈቃዱ ሆኖ እንደ ተጠቀሰው ሁሉ ላጋጠመኝ ችግር ለሁሉም ሰው ያስባል እግዚአብሔር ይፈጽማል ነውና እግዚአብሔር እየረዳኝ ብዙ ቦታ ላይ በታገልኩት እና በሰራሁት ላይ ባለቤቴን ሌልታ አይዳ ደስታን በዛሬው ቀን ላስታውሳት የሚገባው በጣም ራሁነን አብረን እየተመካከርን እሷም የኬምብሪጅ ዩኒቨርሲቲ ኮሌጅ ባልደግን ነበረች። ለህዝቧ፣ ለአገሯ፣ ለአንስት ቤተሰቦች በእውነት ራሳቸውን እንዲያቀኑና እንዲሰሩ በማድረግ እኔም በልዩ ልዩ በመሰማራት ምክንያት የተጠቀሱት ወረዳዎች፣ አውራጃዎች ሁሉ ለእኔ ብዙ ትምህርት ነበር የሰጠኝ ና እዚያ በሄድኩበት ጊዜ እሷም ጓደኛ ሆና ለብዙ ስራዎቼ መሪና ድጋፊ ሆና በማድረጓ በቅርቡ ነው። በጥር ወር በዚህ አመት እምረት እሷ እረፍት ነው የሚባለው። በሰማንያ አምስት አመቷ ነው ያረፈችው። እርግጥ ለእኔ ግን ከፍተኛ ጉዳት የደረሰብኝ የስልሳ አምስት አመት ጓደኛ ስለሆነች ና በተለይ በስራው በኩል ብዙ ሰው አንዳንድ ነገር በማደርግበት ጊዜ የለውጥ ነገር ሲመጣበት ብዙ ችግር ያጋጥመው ስለነበረ ያንን ለማስረዳት ጥሩ መሳሪያ ሆና ረድታኛለች። የኢትዮጵያ ሕዝብም እንደዚህ ያለ ድርጅት በውጭ ሀገርም ቢሆን ሕዝቡ የሀገሩን ታሪክ እንዲያስታውስ በማድረግ ማሰራ ወደፊትም ደግሞ እንዲህ አድርጉ ብሎ መሪ ትእዛዝና መመሪያ መስጠቱ ትልቅ ነገር ነው። ይሄም ደግሞ የኢትዮጵያ ሕዝብ እንዲያውቀው ለማድረግ በዚህ በተከበረው ራዲዮ ፕሮግራም ለመግለጽ መቻላችን ከፍተኛ ምስጋናዬን አቀርባለሁ እና ለክቡር ፕሬዚደንት መራኩም ለኢንጂኒር አክሊሉም ሆነ ለስራ ጓደኞቻቸው ሁሉ ከፍተኛ ምስጋናዬን ነው የማቀርበው። አመሰግናለሁ። ልዑል ራስ መንገሻ ስዩም እድሜ ከጠገቡት ስራዎቹ በእርሶም በፕሮፌሰር መላኩም በአቶ አክሊሉም ዋና ዋናውን ሰምተናል። እንደ ወሰደው ጊዜ በንግግሩም ረዘም ያለ ሰዓት ሊወስድ ይችላል። በእርግጥ የአየር ሰዓታችን ምጥን ስለሆነ አንዳንድ ነጥቦችን ለማንሳት እንሞክራለን። እዚህ መሀላችን ወጣቶችን ወክላ ታዳጊ እሷም በስራዋ የተለየ ክብር የተሰጣት ወጣት ታምራ ንባቧዋለች። ታምራ እስኪ ስለ ራስሽ ንገሪን። ምን ሰርተሽ ነው ሲድ እንድትታወቅ ያደረገሽ? አሁን ምን እያደረግሽ ነው ያለሽ? ነው ዌል አይ አም ኤ ራይዚንግ ኮሌጅ ስቱደንት አይ ዊል ቢ ጎይንግ ቱ ዱክ ዩኒቨርስቲ ኔክስት የር ዘ ሪዝን አይ ዋዝ ሬኮግናይዝድ ባይ ሲድ ዋዝ ቢኮዝ ኦቭ ማ አካደሚክ አቺቭመንትስ አንድ ዋት ዴ ዱ ኢዝ ዴ ባሲካሊ ሉክ አት ስቱደንትስ ሁ ሃቭ እኔ ወደ ኮሌጅ እየገባሁ ያለው ተማሪ ነኝ። በሚቀጥለው ዓመት ዱክ ዩኒቨርሲቲ ይገባለሁ። በሲዶ እውቅና የተሰጠኝ በትምህርቴ ባስመዘገብኩት ስኬት ምክንያት ነው። የሚያደርጉት ምንድን ነው? ለማህበረሰባቸው በግቦ ተግባር ያደረጉ ያሉት ተማሪዎች በትምህርት ቤታቸው የሚያገኙትን የሚያመጡትን ውጤት ይከታተላሉ። ከዚያም እንዲቀጥሉበት ለማበረታታትና ተስፋ ለማድረግም ይሸልሟቸዋል። ትምህርቴን በባዮሜዲካል ኢንጂነሪንግ ነው የምቀጥለው። ወደፊት ወደ ስነ ህይወታዊ ምርምር መዝለቅ ነው የምመኘው የምፈልገው። ያን ምርምር አለች። ታምራ ለህክምናው የሚጠቅም ቴክኖሎጂ ለመስራትና ፈዋሽ መድኃኒቶችን ለመፍጠር አውለዋለሁ ነው ያለችው ታምራ። የአንቺን መሰል ወጣቶች ባሉበት እንደ ልል ራስ መንገሻ እንደ ልጅ ሀብተ ስላሴ ፕሮፌሰር ሶስ ና የመሳሰሉ ታዋቂ ሰዎች አብረው የተሸለሙበት የተገኙበት መደክ ላይ ነው የመጣሹ ና ምን ተሰማሽ? Such incredible people. These people have been recognized for years. ፕሮፌሰር መላኩና አቶ አክሊሉ ድልድይም እየሰራችሁ ነው። ግራና ቀኝ የቀደመ ሚልክ አስተዋጽኦ ያበረከቱ በርካታ ስራዎችን ለሀገራቸውና ለህዝባቸው ያበረከቱትን በአንድ ወገን ወጣትና ታዳጊዎችን የነገዎቹን ህልሞች ደግሞ በትምህርት ቤት ባመጧቸው ውጤቶች ታምራ እንደነገረችን የበለጠም እንዲሰሩ እንዲነቃቁ ለማድረግ የምትሰሩ ስራ ሀያ አንድ አመታት ዘልቋል። እስኪ ንገሩን በየአመቱ እንዲህ አይነት ስነ ስርአት ስታዘጋጁ በተደረጉት ስራዎች መነሻነት እንዳሁኑ እናወያያችኋለን። የአንድ ታዳጊ ወጣት እድሜ ጉዞ ነውና ያደረጋችሁት ምን አይነት ፈተናዎች ናቸው የሚታዩዋችሁ? አሁን ካላችሁት አሁን ከምትሰሩትም የላቀ ለመስራት እስካሁን በሰራችኋቸው እንደ ፈተና የምትቆጥሯቸው መሻሻል አለበት የምትሉት፣ ፕሮፌሰር መላኩና አቶ አክሊሉ። መላኩ ነኝ። እንደገና እንዲህ ደግሞ አክሊሉ ሊያክልበት ይችላል። መቼም ዋናው ድርጅት ውስጥ ለመስራት ወይም ለማቋቋም ሲፈለግ እና ዘለቄታ እንዲኖረው ለማድረግ ትልቅ ችግር አለመስማማት ጉዳይ ነው። አንዳንድ ሰው የድርጅቱ አባል ከሆነ በኋላ የተለያየ ፍላጎት ሲኖረው እና የድርጅቱን አላማ ይስታል። ይህንን የድርጅቱን አላማ ሲስት ደግሞ መበጣበጥ ይመጣል። ድርጅቶችም እንደተፈለገው ግባቸውን ሳይመቱ ሊፈራርሱ ይችላሉ። ይህ ነው እንግዲህ ብዙ ጊዜ በእኛ ህብረተሰቡ የሚታየው። ና እኛ ይሄንን አይነት ችግር መጥቶ ሳይበጠብጠን እስካሁን ድረስ የደረስንበት ዋናው ምክንያት ድርጅቱን የምንፈልገው ህብረተሰባችንን ሰርቭ እንዲያደርግ እንዲያገለግል እንዲያገለግል ዘለቄታ ያለው ውጤት እንዲያመጣና የታወቁ አንጋፋ የህብረተሰባችን አካላት ወጣቶቹንም እያጣመደ እያስተዋወቀ የመሄዱን ጉዳይ እንዲቀጥልበት ነው ዋናው እስካሁን ድረስ ያቆየን ነው ብዬ የማምንበት፣ ድርጅት ውስጥ ያሉት አባሎቻችን፣ ስራ አስኪያዦቻችን በሙሉ ፍጹም የሆነ ኮሚትመንት ለድርጅቱ ስላላቸው ነው። ከድርጅቱ የሚጠብቁት ነገር ቢኖር የድርጅቱን አላማ ማሟላት፣ ድርጅቱ ወደፊት እንዲያድግ እና ደግሞ ብዙ ስራ እንዲሰራ መመኘት እንጂ ድርጅቱ ለእኔ ይሄን ያድርግልኝ ወይም ደግሞ ራሴ ታውቄበት ክብርና ማዕረግ ይኑረኝ ብለው ጉጉት ስለሌላቸው ድርጅቱ እስካሁን ድረስ ያለምንም ችግር ሊሄድ ችሏል። እርግጥ አንዳንድ ችግሮች አሉ። የሪሶርስ ጉዳይ አለ። ለን አዲስ አበባም ወሌላም ክፍላት ከተማዎች ውስጥ ቅርንጫፎች ብናቋቁም ደስ ይለናል። እንደዚሁም አውሮፓ፣ አውስትሬሊያ፣ ሚድል ኢስት እና ኤዥያም እንደዚሁ እና እነኚ ሪሶርሶች እንዳሰብናቸው በየጊዜው ባለመገኘታቸው አንዳንዶቹ ፕላናችን ውስጥ ያሉ ነገሮች በስራ ላይ አልዋሉም። አድማጮቹ ውይይቱ አልተቋጨም፣ ቀሪውም በሌላ ፕሮግራም እንመለስበታለን። ለአሁኑ ግን ተወያዮቹ እንግዶችን በሰሜን አሜሪካ የኢትዮጵያውያን ሽልማት ድርጅት ማህበር፣ ማህበረ ግዩራን ዘር ኢትዮጵያ በእንግሊዝኛው መጻረ ቃል ሲል ፕሬዚዳንቱ ዶክተር መላኩ ላቀውን፣ ዋና ጸሐፊውን አቶ አክሊሉ ደምሴን ና ከዘንድሮ ተሸላሚዎች በአዋቂዎች ዘርፍ አንዱ ልዑል ራስ መንገሻ ስዩም ና ከተማሪዎቹ ደግሞ አንዷ ታምራ ንባቡ ናቸው። እንግዶቼን አመሰግናለሁ። እግዜር ስጥልኝ።